አውሮፓና ጀርመን አምስተኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎች ጉባኤ ከነገ ጀምሮ በኮትዲቫር ዋና ከተማ አቢጃን ለሁለት ቀናት ይካሄዳል። በጉባኤው የመንግሥታቱ ድርጅት ዋና ጸሐፊን ጨምሮ 83 የሚሆኑ የአውሮፓና የአፍሪካ መሪዎች፣ የአውሮፓና የአፍሪካ ህብረት ባለሥልጣኖች የዓለም አቀፍ የፋይናንስ ተቋማት ኃላፊዎች የሚገኙበት መሆኑ ታውቋል። ከመሪዎቹ ጉባኤ ጎን ለጎን የቢዝነስና የወጣቶች ጉባኤዎች የሚካሄዱ ሲሆን በአጠቃላይ አምስት ሺህ የሚሆኑ የጉባኤ ተሳታፊዎች ወደ አቢጃን እንዳቀኑ ነው የሚታወቀው። በዛሬው የአውሮፓና ጀርመን ሳምንታዊ ዝግጅት የዚህን የአውሮፓ ህብረትና የአፍሪካ መሪዎች ጉባኤ ትኩረትና የሚጠበቁ ውጤቶችን እንቃኛለን። አብራችሁን ቆዩ። የዚህም የዘንድሮውን የሁለቱን አህጉሮች የጋራ ጉባኤ ለማሳካት የሁለቱ ህብረቶች ባለሙያዎች አዲስ አበባና ብራስልስ በመመላለስ ትኩረት ሰጥተው ሲሰሩ እንደከረሙ ነው የሚታወቀው። ከዚህ ቀደም አራት ተመሳሳይ ጉባኤዎች የተደረጉ ቢሆንም የዘንድሮ ጉባኤ በአውሮፓ ህብረትና አፍሪካ መካከል ያለውን ግንኙነት ወደ አዲስ አይነት ግንኙነት የሚያሸጋግር ይሆናል ተብሎ ነው እየተጠበቀ ያለው። የአውሮፓ ህብረት የውጭ ጉዳይ ኃላፊ ወይዘሮ ሞጎሮኒ ቀደም ሲል ስለ ዘንድሮ ጉባኤ ሲናገሩ ከተለመደው የልማት እርዳታ አይነት ስብሰባ በላይ ነው። የለጋሾችና ተቀባዮች ጉባኤ አይደለም። ይልቁንስ ጉባኤው በዓለም አቀፍ ጉዳዮች ተመሳሳይ አስተሳሰብ ባላቸውና በጋራ ማደግ በሚሹ የፖለቲካ አጋሮች መካከል የሚደረግ ጉባኤ ነው ነበር ያሉት። የሁለቱ አህጉሮች ጉባኤ በየሶስት ዓመቱ የሚካሄድ ሲሆን የዘንድሮ ጉባኤ የሚለየው ራሱ ወቅቱ የፈጠራቸው አህጉራዊና ዓለም አቀፋዊ በርካታ የፖለቲካና ኢኮኖሚያዊ ክስተቶች ሁሉንም የሚነኩ ብቻ ሳይሆን የሁሉም ተግዳሮቶች በመሆኑም ጭምር እንደሆነ ነው የሚታመነው። መቀመጫውን ብራስልስ ያደረገው የአውሮፓ የልማት ፖሊሲ ጥናት ማዕከል ምክትል ዳይሬክተርና የአፍሪካና አውሮፓ ግንኙነት አጥኚ ሚስተር ህርት ላፖርት እንደሚሉት ያለፈው ጉባኤ ከተካሄደ ወዲህ በሁለቱም አህጉሮች ብዙ ነገሮች ተከስተዋል። በመሆኑም የአሁኑ ጉባኤ በእነዚህ በአዲሶቹ የፖለቲካና ማህበራዊ ችግሮች ዙሪያ የሚያተኩርና የተለየ መሆኑ የሚጠበቅ ነው። ባለፉት ሶስት ዓመታት በርካታ ነገሮች ተከናውነዋል ወይም ተከስተዋል። በአፍሪካ አንዳንድ አሳሳቢ የሆኑ ለምሳሌ የህዝብ ብዛት ከመልካም አስተዳደር ጋር የተያያዙ ችግሮችም አሳሳቢ ናቸው። በአውሮፓ በኩልም እንደዚሁ ብሔርተኞችና ህዝባውያን እያደጉና ነባሮችን አስተዳደሮች እየተገዳደሩ ነው። የስደተኞች ጉዳይም ሌላው አሳሳቢ ጉዳይ ነው። የአውሮፓ ኢኮኖሚ እያንሰራራ ቢሆንም አሁንም የስራ አጡ ቁጥር ከፍተኛ ነው። ስለሆነም ለወጣቱ የስራ ዕድል መፍጠር የሁለቱም አህጉሮች ትኩረት መሆኑ ለዚህ ነው ሲሉ የአፍሪካ ወጣቶች መጻኢ ዕድል ዋናው የጉባኤ ትኩረት እንደሚሆን ገልጸዋል። ይሁንና ጉባኤው በዋናነት የአፍሪካ ስደተኞችን ከሜዲትራንያን ባህር ማዶ ለማስቀረት ያለመና ለዚህም አውሮፓ የራሱንና የመንግስታቱ ድርጅትን የስደተኞች ስምምነት በመጣስ ጭምር ተገን የሚሹ ስደተኞችን መብቶች የሚጋፉ ውሳኔዎችን እያስተላለፈ ሲሆን የአሁኑ ጉባኤ ትኩረትም ከስደተኞች ጉዳይ የሚዘላ አይሆንም፣ የሚሉ ተችዎች አሉ። ወይዘሮ ሞገሪኒ ግን ጉባኤው በፈላሲያን ላይ ብቻ የሚያተኩር እንዳልሆነ ነው ደጋግመው ሲናገሩ የተሰሙት። አስረግጬ መናገር እፈልጋለሁ። ይህ ጉባኤ የፈላሲያን ጉባኤ ብቻ አይሆንም። ባለፈው በስደተኞችና ፈላሲያን ችግር ቫሌታ ላይ የተደረገው ጉባኤ ቀጣይም አይደለም የሚሆነው በማለት የስደተኞች ጉዳይ የሚነሳ ቢሆንም ዋናው ትኩረት ግን እንደማይሆን ገልጸዋል። ሚስተር ላፖርት ግን ጉባኤው የሚነጋገርባቸው ሌሎች አጀንዳዎች በተለይም የወጣቶች ጉዳይ ከሆነ የፈላሲያንና ስደተኞችን ጉዳይ የሚነካ መሆኑ የግድ ነው በማለት የስደተኞች ችግር ከወጣቶች እድል ማጣትና ከፖለቲካና መልካም አስተዳደር ችግሮች ጋር የተያያዘ መሆኑን ይገልጻሉ። ሚስትር ላፖርት ከዚሁ ጋር ፍልሰትና ስደት ዓለም አቀፋዊ ክስተት መሆኑን በመግለጽ እንደ አውሮፓ ላለ የሰው ኃይሉ እያረጀበት ለሚሄድ አውጉር ፈላሳያን አዲስ ጉልበት ሊሆኑ የሚችሉ መሆኑን በመረዳት ይልቁንስ እንዴት ማስተናገድና በስርዓት ማምጣት እንደሚቻል መምከርና መወያየት ነው የሚበጀው። አውሮፓ ፈላሳያንን እንደ ስጋት ሊቆጥር አይገባም፣ ይልቁንም መልካም አጋጣሚ ሊሆን እንደሚችል ማሰብ ያስፈልጋል። በእርግጥ ፍልሰቱ ስርዓት መያዝ ይኖርበታል። እዚህ ፖለቲከኞችን የሚያስፈራቸው እንዲሁ በገፍ ወደ አውሮፓ የሚፈልሱበት ሁኔታ ነው በማለት ጉባኤው የስደተኞች መምጣት ስርዓት የሚይዝበትን ሁኔታ ይመክራልም ብለዋል። የሁለቱ አህጉሮች ግንኙነትና አጋርነት ከቀድሞ የቅኝ ግዛት ግንኙነትና ከእርዳታ ሰጭና ተቀባይ ግንኙነት ማለፍ እንዳለበት ቢታመንበትም የዚህን አይነት ግንኙነት እውን ለማድረግ ግን አሁንም በርካታ ችግሮች እንዳሉ ነው የሚታመነው። የአውሮፓ ህብረት ከአፍሪካ ጋር ያለኝ ግንኙነት በዲሞክራሲና ሰብአዊ እሴቶች መከበር ላይ የተመሰረተ ነው ሲል ቢቆይም በተግባር ግን ከአምባገነን መንግስታት ጋር ሲወዳጅ ነው የሚታየው። በአሁኑ ወቅት ደግሞ የአውሮፓ ህብረት በራሱ የውስጥ ኢኮኖሚና ፖለቲካዊ ችግሮች ተወጥሮ በመያዙ ከአፍሪካ ጋር ያለው ግንኙነት እነዚህን ችግሮች ለማቃለል በሚያስችሉት ስልቶች እንጂ በዲሞክራሲያዊ እሴቶች ዙሪያ እንዳልሆነ ብዙዎች ይስማማሉ። በአፍሪካ በሰፊው መገኘትና የአፍሪካን ሀብትና ገበያ የተቀራመተች መሆኑ ከአፍሪካ በሚፈልሱ ስደተኞች አውሮፓ የደህንነት ስጋትና የኢኮኖሚ ችግር እንደተጋረጠባት ተደርጎ መወሰዱ አውሮፓን ከአፍሪካ ጋር ላለው ግንኙነት እመራባቸዋለሁ የሚላቸውን የዴሞክራሲ እሴቶች ችላ እንዲላቸው እንዳደረጉት ነው በብዙዎች የሚነገረው። የአፍሪካና የአውሮፓ ህብረትን ግንኙነቶች የሚከታተሉትን ሚስተር ላፖርትን የአውሮፓ ህብረት በልዩ ልዩ ጉዳዮች ከአፍሪካ አምባገነን መንግስታት ጋር ሳይቀር እያደረገ ያለው ግንኙነት የፖሊሲ ለውጥ መኖሩን አያሳይም ወይ ብያቸው ነበር። ትክክል። በተወሰነ ደረጃ የዚህ አይነት አዝማሚያ አለ። በአውሮፓ በኩል በመርህ ደረጃ አሁንም ለዴሞክራሲ እሴቶች ቅድሚያ እንሰጣለን ይላሉ። ግን የአውሮፓ ህብረት እነዚህን የዴሞክራሲና የመልካም አስተዳደር፣ የሰብአዊ መብት አጀንዳዎች ለመተግበር ሲቸገር ይስተዋላል በማለት በስደተኞች ጉዳይ ከሱዳን መንግስት ጋር የተደረገውን ስምምነት ለአብነት ጠቅሰዋል። የአፍሪካና የአውሮፓ ህብረት ወዳጅነት በእኩልነትና የጋራ ተጠቃሚነት ላይ መመስረት አለበት የሚለው ሀሳብ ከሁሉም ወገን የሚነገር ቢሆንም ለዚህ ግን አፍሪካና የአፍሪካ ህብረት ከአውሮፓ የእርዳታ ጥገኝነት ነፃ ካልወጡ የሚቻል እንደማይሆን ነው የሚታመነው። ሚስተር ላፖርት እንደሚሉት የሁለቱ አውግሮች ግንኙነት በለጋሽና ተቀባይ ግንኙነት ላይ እስከተመሰረተ ድረስ ሚዛናዊ ይሆናል ተብሎ አይጠበቅም። ግንኙነታቸውን በሚመለከት በሁለቱም ወገኖች ያሉ ትክክል ያልሆኑ አስተሳሰቦች መወገድ ይኖርባቸዋል። አውሮፓ ሁል ጊዜ የአፍሪካ እርዳታ ለጋሽና በጎ አሳቢ አድርጎ መቁጠሩን መተው ይኖርበታል። ምክንያቱም አውሮፓ ለአፍሪካ በሚያደርገው ማናቸውም ነገር ሁሉ የፖለቲካም ሆነ የኢኮኖሚ ተጠቃሚ መሆኑን ማመን ይኖርበታል። የአፍሪካ ሀገሮችም ተቋሞቻቸውን በራሳቸው በማጠናከርና በማጎልበት አገልግሎታቸውን በስፋት እንዲያስፋፉ ማድረግ ይኖርባቸዋል። በአፍሪካ ህብረትና በአውሮፓ ህብረት መካከል ያለው የሰው ኃይልና የበጀት ልዩነት በጋራ አጀንዳዎቻቸው አፈጻጸሞች ላይ ተጽዕኖ የሚኖረው መሆኑ ግን የታወቀ ነው። ለምሳሌ የአውሮፓ ህብረት 30,000 ሰራተኞችና 189 ቢሊዮን ዩሮ በጀት ያለው ሲሆን የአፍሪካ ህብረት ግን 1600 ሰራተኞችና የሚቀጥለው ዓመት በጀቱም 739.4 ሚሊዮን ብቻ እንደሆነ ነው የሚታወቀው የሁለቱን አህጉሮች የወደፊት አጋርነት የሚመለከተውና ከዚህ ቀደምም ከአፍሪካ ሀገሮች ጋር ያለው ግንኙነት የተመሠረተበትን የኮቶኖ ስምምነት እንደገና የማየቱ ጉዳይ ሌላው ዋና አጀንዳ ነው። 79 የአፍሪካ ካሪቢያንና ፓስፊክ ሀገሮችን በእንግሊዝኛ ምህጻሩ ኤሲፒ የሚባሉትን ሀገሮች ከአውሮፓ ጋር ያላቸው ግንኙነት የተመሰረተበት የኮቶኖ ስምምነት ከሶስት ዓመታት በኋላ ያበቃል። ከኤሲፒ ሀገሮች ጋር ያለው ግንኙነት በርካታ ችግሮች የተስተዋሉበት ሲሆን ውጤታማ ሊሆን የሚችል የአፍሪካና አውሮፓ ግንኙነት እንዲመሰረት ሁሉም ወገኖች ይፈልጋሉ ነው የሚባለው። የአውሮፓ ህብረት በአፍሪካ ሰላምና መረጋጋት ስለሚኖረው ሚናም ጉባኤው በሰፊው እንደሚመክርና እስካሁን በተለያዩ የአህጉሩ ክፍሎች የሚደረገውን ወታደራዊ እንቅስቃሴ በመገምገም እንደሚወያይ ተገልጿል። በዋናነት ግን ጉባኤው የአፍሪካን ወጣቶች ጉዳይ በከፍተኛ ደረጃ አጀንዳው አድርጎ እንደሚወያይበትና ለወጣቶች የትምህርትና የስራ እድሎችን የሚከፍቱ የበርካታ ቢሊዮን ፕሮጀክቶችን ሀሳብም እንደሚያንሸራሽር ነው ብዙዎች የሚያምኑት። በሁለቱ አህጉሮች ያሉት የኢኮኖሚ የፖለቲካና የደህንነት ችግሮች አሳሳቢ በሆኑበት በዚህ ጊዜና በተለያዩ የዓለማችን ክፍሎች ባሉ የሰላምና የፖለቲካ ችግሮች ዓለም አቀፉ ማህበረሰብ አንድ አይነት አቋም ማራመድ በተሳነው ወቅት የሁለቱ አህጉሮች መቀራረብና በአንድ ላይ መስራት ለሁሉም ጠቃሚና አስፈላጊ መሆኑ ቢታመንበት፣ በሁለቱ ወገኖች መካከል ያለው ልዩነትና የጥቅም ግጭት ግን በአጭር ጊዜና በዚህ መሰሉ ጉባኤ መወገድ መቻሉ እጅግ አጠራጣሪ ነው። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።